በሚቀጥለው ሳምንት ረቡዕ ጀንዋሪ 20 ወይም ጥር 12 የሚደረገውን የተመራጩን ፕሬዝዳንት ጆ ባይደን በዓለ ሲመት አስመልክቶ ሕግ አስከባሪዎችና በዋሽንግተን ዲሲ ዙሪያ ያሉ ባለስልጣናት የጸጥታ ጥበቃውን ከወዲሁ ለማጠናከር እስከዛሬ ታይቶ የማይታወቅ የደህንነት እርምጃዎችን ተግባራዊ እያደረጉ ነው። ይህም ባለፈው ሳምንት በሺዎች የሚቆጠሩ የፕሬዝዳንት ትራምፕ ደጋፊዎች በምክር ቤቱ ሕንጻ የፈጸሙት ውከት እንዳይደገም በማሰብ መሆኑ ተነግሯል። ቪኦኤ የዘጋቢ ፓትሲ ውዳስኳራ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የዛሬ ሳምንት ረቡዕ እንደ ኤሮፓ አቆጣጠር ጥር 20 2021 የሚካሄደውን የተመራጩን ፕሬዚደንት ጆ ባይደን በዓለ ሲመት ባለፈው ሳምንት ከታየው አይነት ሁከት ለመጠበቅ የዩናይትድ ስቴትስ የህግ አስከባሪ አካላት ከወዲሁ በተጠንቀቅ ተዘጋጅተዋል። ባለፈው ሳምንት የተሰናባቹ ፕሬዚደንት ዶናልድ ትራምፕ ደጋፊዎች ደም ያፋሰሰ አመጽ ማካሄዳቸው ይታወቃል። ከተለያዩ ክፍለ ግዛቶች የተውጣጡ በአስር ሺዎች የሚቆጠሩ የብሔራዊ ዘብ አባላት ከዚህ ሳምንት መገባደጃ ጀምሮ ወደ ዋሽንግተን ዲሲ መግባት ይጀምራሉ። የዋሽንግተን ዲሲ ከንቲባ ሙሪየል ባውዘር የባይደን በዓለ ሲመት ከኮቪድ-19 ወረርሽኝ አንስቶ እስከ ጽንፈኞች ማስፈራሪያ ድረስ ያልተጠበቁ አደጋዎችን ደቅኗል ብለዋል። people coming to demonstrate uh, peacefully are very different than the people we saw storm the capital the other day <laughs> የፌዴራል ምርመራ ቢሮ ኤፍቢአይ ትናንት ባወጣው መግለጫ እንዳስታወቀው በመቶ ሺዎች የሚቆጠሩ የቪዲዮና የፎቶግራፍ ምስሎች በጥቆማ መልክ የደረሱት መሆኑን ገልጾ አንድ መቶ ስልሳ በሚሆኑት ላይ የምርመራ ፋይሎች መከፈቱን አስታውቋል። በዋሽንግተን የኤፍቢአይ የመስክ ምርመራ ረዳት ዲሬክተር ስቲቨን ደአንቱኖ እንዲህ ብለዋል። To focus strictly on sedition charges, we're looking at and treating this just like a significant international counterterrorism or counterintelligence operation. በሚችገን ዩኒቨርሲቲ የጸረ ሽብር ባለሙያ የሆኑት ሰይድ ጃቬድ የውጭ ሽብርተኝነትን ከመዋጋት ይልቅ የአገር ውስጥ ሽብርተኝነትን መዋጋት የራሱ የሆነ የተወሳሰቡ የሕግ ጉዳዮች ይኖሩታል ይላሉ። ምክንያቱንም ሲያስረዱ እዚህ ጉዳዩን የምትመለከተው አሜሪካ ውስጥ ተወልዶ ካደገ በሕገ መንግሥቱ ብዙ ከለላዎችና ጥበቃዎችን የሚደረግለትን ሰው ነው። ስለዚህ እነሱም ይህንን ያውቁታል። የሚያስጠቃቸውን ድርጊት ከመፈጸማቸው በፊት መብታቸው እስከየት እንደሚወስዳቸውና በወንጀል የሚያስጠይቃቸው ወሰን የቱጋ ጀምሮ የቱጋ እንደሚያልቅ ያውቁታል። ጆ ባይደን በዚህ ሳምንት መጀመሪያ ላይ ከአሜሪካ ድምፅ ለተሰነዘረላቸው ጥያቄ ሲመልሱ በአሜሪካ ፕሬዚዳንቶች በዓለ ሲመት ላይ በልማድ እንደሚደረገው እሳቸውም ቃለ መሃላቸውን በውጭ ሆነው ለመውሰድ እንደማይፈሩ ተናግረዋል። እኔ ግን አደርጋለሁ። ቢሆንም ግን እነዚህ የአመጽ አደጋን የሚደቅኑ ሰዎች፣ የሰዎችን ህይወት ለማጥፋት የሚዝቱ ሰዎች፣ የህዝብን ንብረት የሚያወድሙና ትልቅ ጥፋት የፈጸሙ ሰዎች ተጠያቂ መሆን አለባቸው። ባለፈው ሳምንት በምክር ቤቱ ህንፃ ላይ የተካሄደውን ጥቃት የቀኝ ክንፍ ጽንፈኞችና የነጭ የበላይነትን አቀንቃኞች በድረገጾቻቸው ላይ ሲቀሰቅሱ እንደነበር ባለስልጣናት ለሳምንታት ሲከታተሉ መቆየታቸውን አስታውቀዋል። አሁን ደግሞ ትኩረታቸውን በፕሬዝደንታዊው በዓለ ሲመት ላይ ሊያደርጉት ባሰቡት ተጨማሪ ጥቃቶች ላይ ማድረጋቸው ተገልጸዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ